ድርቅ አለ። በጣም አስከፊ ድርቅ ነው። የሚገርማችሁ ደቡብ ክልል ላይ እዚህ ዞን ሆኖ ግን ሶስት ወረዳዎች ነው በና ጸማይ ሐመር፣ በከፊል እና ማሌ ደግሞ በከፊል። መኖ እንግዲህ ከሞጆ ከምናምን ከአዲስ አበባ ነው የሚመጣው። ቢያንስ ከስምንት መቶ ኪሎ ሜትር በላይ መኪና ጭነው ነው እያመጡ ያሉት ራሱ። እሱም ውጤታማ አይደለም። ምን ያህል ጊዜ ሆነው ነገሩ ያው እየተቆራረጠ ምናምን በከፊል ነው እ ከሁለት አመት በላይ በቂ ዝናብ ሰውም ምርት አላገኘም። ከብቶችም እንደዚሁ ተሰደው ነው ያሉት። በጣም እያለቁ ነው። አርብቶ አደር ነው አካባቢው ከስልሳ ከብት በላይ አንድ ሰው ሞቶበታል ነው የሚሉት የደቡብ ኦሞ ዞን ነዋሪው። በሚመለከተው የመንግስት አካል ድርቁ ስላደረሰው ጉዳት ጥናት እየተሰራ መሆኑን የጠቆሙት እኚሁ ነዋሪ እንደሚሉትም በአካባቢው ነዋሪዎች ግምት ከመስከረም ወራ አንስቶ ብቻ ከስድስት ሺ የሚበልጡ ከብቶች አልቀዋል። አካባቢው የአርብቶ አደሮች መኖሪያ እንደመሆኑም ችግሩ የከፋው በከብቶቹ ላይ ነው እና ባጭሩ ያው ሰውም እንዳለ ችግሩ ነው። በጣም ደግሞ እንስሳቶች ናቸው እየተጎዳለች። ዝናብ የለም ዝናብ የለም። ምንም ዝናብ የለም። ወንዝ የሚባል የለም። ወረዳው ላይ የሆነ ወይጦ ወንዝ የሚባላል እሱም በከፊል ሌላ ኮንሶ አጎራባሽ ነው። እዚያ አካባቢ ምንም ነገር የለም። ድርቁ በአካባቢው በአጠቃላይ የሚታይ መሆኑን የሚናገሩት እኚህ ነዋሪ በተለይ ግን በጸማይ አስርና አስራ አንድ የሚሆኑ ቀበሌዎች ላይ እንደጠና ከፊል ሀመርም በዚሁ ችግር ተጎጂ መሆኑንም ዘርዝረዋል። ህዝቡ ከዚህ በፊት አይተንና ሰምተን የማናውቀው ባለው ድርቅ ምክንያትም ከሌላ አካባቢዎች የከብቶች መኖ ተጭኖ እስኪመጣ ቢደርስም የክልሉን ገጽታ ለመጠበቅ በሚል የደረሰውና የሚደርሰው ጉዳት ብዙም አልተነገረለትም ይላሉ። የክልሉን የግብርና እንዲሁም የአደጋ መከላከልና ጸጥታ ምላሽ ቢሮዎች ለማግኘት በተደጋጋሚ ያደረግነው የስልክ ጥሪ አልተሳካም። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ግን የተከሰተው ድርቅ እንደሚታወቅና የሕዝቡ የሕይወት ዋልታ የሆኑት ከብቶችን ሕይወት ለማትረፍም ጥረቶች እየተደረጉ ነው ይላሉ። ችግሩ ምንድን ነው? ይሄ ባለፈው የነበረው የክረምት ዝናብ ቀድሞን የወጣው በታ ደግሞ ከመስከረም አጋማሽ ጀምሮ መዝነብ የነበረበት ዝናብ ወቅቱን ጠብቆ አልዘነበም። በዛ ምክንያት የተፈጠረ የመኖ ችግር አለ እንጂ ቅድም አንቺ በገለሹ መሰረት ስሊጠንክራለ ድርቅ የለም። ድርቅ ሊኖር የሚችለው ከታህሳስ ወር በኋላ ነው እና አሁን ባለው ሁኔታ ያው እንስሳቱ ከቦታ ቦታ እየተንቀሳቀሱ ነው ያሉት። ስለዚህ ቅድም ያነሳሽልኝ የእንስሳት ሞት ይታያል የተባለው በምን ምክንያት እንደሞቱ ለማጣራት ከፌዴራል የእንስሳትና አሳ ሀብት ልማት ሚኒስቴር እና ከክልሉ የእንስሳትና አሳ ሀብት ልማት ቢሮ ወደ አካባቢ ተንቀሳቅሷል። አክለውም አቶ ምትኩ በደቡብና ደቡብ ምስራቅ ኢትዮጵያ የሚጠበቀው ዝናብ በወቅቱ አለመዝነቡንም ራሳቸው መናገራቸውን በማስታወስ በድርቅ ለተጎዱት አካባቢዎች በመፍትሄነት እየተሰሩ ስላሉት ስራዎችም እንዲህ ገልጸዋል። ግና ኢንፎርሜሽን የሰጡት እንዳሉት መኖ ማቅረብ ስራ ጀምረናል። ከፌዴራል መንግስት ድጋፍ ሌላ ምንድን ነው ከክልሉ ጋር የተደረሰው ስምምነት መስኖ አውታር ያለባቸው አካባቢዎች ላይ በመስኖ በሀያ ሶስት ቀን መድረስ የሚችሉ ማሻሻሉ ምን ስላሉ ያንን በማምረት ማቅረብ የሚቻልበት ሁኔታ አለ። ከዛ ባለፈ ደግሞ ፓርኮች አካባቢ ማስጠጋትና ፓርኮች ሳር ማቅረብ ከዛ ባሻገር ወደ ወንዞች እና ወደ ሌሎች የተሻለ መኖ ያለባቸው አካባቢዎች ማስጠጋ ነው የሚሆነው። ይሄ እንደ አንድ አቅጣጫ ተቀምጧል። ትልቁና ዋናው ግን ለሁሉም እንስሳት መኖ ከመሀል ሀገር ማቅረቡ አስቸጋሪ የሚሆነው ያ ስለሚሆን እንስሳቱ ሳይጎዱ በፊት ለገበያ ማቅረብ ሁለት ዛንት ቀጥ ድርጎ የተሰራበት ነው ያለው። አካባቢው የአርብቶ አደሮች መኖሪያ እንደመሆኑ ድርቁ ቀጥታ ተጽዕኖ ያሳረፈው በከብቶቹ ላይ ነው። ህብረተሰቡን ሲያሰጋው ይሆን? አዎ፣ ዝናብ ዝናቡ አሁን ለምሳሌ ጀምሯል። ብዙ ቦታዎች ላይ አሁን ደቡብ ሶማሌም ስንሄድ ቦረናና ጉጅ አካባቢ ስንሄድ፣ ደቡብም ባለፉት ቀናት ለሶስት ቀናት ዘንቦ ነው መሀል ላይ ያቆመው። ስለዚህ አሁን ቀጣይነት ያለው ከሆነ የተሻለ ነገር ይኖራል። ቀጣይነት የማይኖረው ከሆነ ግን ትኩረት ይሻል፣ በፌደራል መንግስት በክልል መንግስትም